የቱኒዚያው የሃይማኖት ጉዳይ ሚኒስትር መሐመድ ካሊል እንደሚሉት ዘመቻው ከዓመታት በፊት መጀመር ነበረበት። ራሳቸው ግን የሚኒስትርነቱን ስልጣን የያዙት ባለፈው ጥር ነው። የጽንፈኝነት አስተሳሰብን በአስተሳሰብ የመዋጋት ዘመቻቸውም ከትላልቅ ስራዎቻቸው የመጀመሪያው ነው። በተለያዩ የሀገሪቱ ግዛቶች ከሚኖሩ ወጣቶች ጋር በቀጥታ እንገናኛለን። ግልጽ ውይይት ማድረግ እንፈልጋለን። ለወጣቶቹ ትክክለኛውን የእስልምና መርህ እንዲያስረዱ ፕሮፌሰሮችን፣ ሰባኪዎችን፣ ኢማሞችን እንልካለን። ከመንፈሳዊም ሆነ ዓለማዊ ምሁራን ጋር የሚደረገው ውይይት ወጣቶችን ከጽንፈኛ አስተሳሰብና ከአይሲስ ርዕዮተ ዓለም ለማላቀቅ ያለመ ነው። ዘመቻው በእስር ቤቶችም ያነጣጠረ ነው። ሚኒስትሩ እንደሚሉት የእስር ቤቱ ዘመቻ በተለይ በአሸባሪነት የተፈረደባቸው እስረኞች ሌሎችን እንዳያጠምዱ ለመነጠል ያለመ ነው። በዘመቻው የእስካሁን ውጤትም ሚኒስትሩም የረኩ ይመስላሉ። ለጽንፈኞች የተጋለጡ ወጣቶች ይኖሩበታል ተብሎ በሚጠረጠረው የቱኒስ ክፍለ ከተማ በቅርቡ የተደረገውን ውይይት ሚኒስትሩም የበጎ ውጤት አብነት ያደርጉታል። በውይይቱም 30 ሰዎች ተሳትፈው ነበረ። ተሳታፊዎቹ በሙሉ ግን ከ40 ዓመት በላይ ናቸው። ወጣቶቹ የት አሉ? ይጠይቃሉ ወይዘሮ ሰሚራ። ዛሬ እዚህ አንድም ወጣት አላየሁም። የት አሉ ወጣቶች? ለእነሱ ያለኝ ክብር እንደተጠበቀው ሆኖ ተሳታፊዎቹ በሙሉ ሽማግሌዎች ናቸው። ራሳቸውን እንዲከላከሉ ወጣቶቹ መሳተፍ ነበረባቸው። ውይይቱ የተደረገው ሁለተኛ ደረጃ ትምህርት ቤት ውስጥ ቢሆን ኖሮ ወጣቶቻችንን ማግኘት በተቻለ ነው። ለዘመቻው የቴሌቪዥንና የራዲዮ የአየር ሰዓት ተይዞለት መጪው ጊዜ የተሻለ ነው የሚል ዝግጅት ይሰራጭበታል። በአምደመረብም የሚኒስትሩን መልእክት የያዙ ቪዲዮዎች ተለጥፈዋል። ውይይት እንደሚደረግ የሚገልጹ መርሃ ግብሮችም አሉ። ዝርዝር መረጃ ግን የለም። ባለሙያዎች በአንጻሩም ዘመቻው ጥንቃቄ ያሻዋል ባዮች ናቸው። አልጄሪያዊ ፈረንሳዊቷም ዱንያ ቦዛር እንደሚሉት በዘመቻው ወላጆች መሳተፍ አለባቸው። ለወጣቶቹ ግልጽ መሆን አለበት። ከጽንፈኛው አስተሳሰብ የተሻለ ሌላ አስተሳሰብ እንዳለ አድርጎ የሚቀርብ መሆን የለበትም። ጥሩ እስላም ምን ማለት እንደሆነ ለወጣቱ ሲነገረውም ወጣቱ አምኖ የሚቀበለው መሆን አለበት። ብዙ ሀገራት ይህን ባለማድረጋቸው ሙከራቸው ከሽፏል። ወጣቱም ትክክለኛውን እስልምና ለማሰራጨት በፈጣሪ ተመርጫለሁ ብሎ ያምናል። ሌሎች በሙሉም እምነታቸው የተሳከረ ነው ብሎ ያስባል። ወጣቶችን ማግባባትና መያዝ የሚቻለው ስሜታቸው በትክክል ሲታወቅ ነው። ከወላጆቻቸው ጋር ስንሰራም የተማርነውም ይህንኑ ነው። ወይዘሮ ዱንያም ፈረንሳ ውስጥ በስልክ አማካይነት የምክር አገልግሎት ይሰጣሉ። ወጣቶችን የሚመክሩት ከየወላጆቻቸው በሚሰጣቸው ጥቆማና መረጃ ላይ ተመስርተው ነው።